የወጣቶች ዓለም በኢትዮጵያ ዩኒቨርሲቲዎች ከእውቀት መገበያያነት ይልቅ ጎራ ለይቶ መጋጨትና በጥብጥ መፍጠር እየተለመደ የመጣ ይመስላል። የሚከሰቱት ግጭቶችም ተምረው ሀገርና ሕዝብን እንዲሁም ቤተሰብን ያገለግላሉ ተብለው ተስፋ የተጣለባቸው ወጣቶች ለሞትና ለአካል ጉዳት እየተዳረጉ ይገኛል። ይህንን ተከትሎም ጉዳዩ በቀጥታ የሚመለከተው የሳይንስና ከፍተኛ ትምህርት ሚኒስቴር ለችግሩ መፍትሄ ይሆናሉ ያላቸውን እርምጃዎች ሲወስድ ቆይቷል። መስሪያ ቤቱ በተያያዘው የትምህርት ዓመት መጀመሪያ ተማሪዎች፣ ወላጆችና የዩኒቨርሲቲዎቹ አስተዳደር አካላት የሚፈርሙበት የስምምነት ቅጽ ይፋ አድርጎ ነበር። ቆይቶ ደግሞ ዩኒቨርሲቲዎቹ በፌዴራል የጸጥታ አካላት እንዲጠበቁ ውሳኔ አሳልፎ ነበር። ያም ሆኖ ችግሩ ከመቀነስ ይልቅ እየጨመረ በመምጣቱ አብዛኛዎቹ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ስራ በተገቢው ሁኔታ ማከናወን እየተሳናቸው መጥቷል። አንዳንዶቹም መደበኛ የመማር ማስተማር ስራዎቻቸውን ላልተወሰነ ጊዜ አቁመዋል። የሳይንስና ከፍተኛ የትምህርት ሚኒስቴር ከፌዴራል ፖሊስ ኮሚሽን ጋር በመሆን ታህሳስ 26 ቀን 2012 ዓ ም በሰጡት መግለጫ ደግሞ በኦሮሚያና አማራ ክልሎች በሚገኙ ከፍተኛ የትምህርት ተቋማት ተከስተው በነበሩ ግጭቶች እጃቸው አለበት ተብለው በተጠረጠሩ 450 በላይ በሚሆኑ ተማሪዎች ላይ አስተዳደራዊ እርምጃ መወሰዱን አመልክተዋል። ከነዚህም ውስጥ 170 በላይ በሚሆኑ ተማሪዎች ከአንድ ዓመት እስከ መባረር የሚደርስ አስተዳደራዊ እርምጃ ከ280 በላይ በሚሆኑ የሚሆኑት ተማሪዎች ደግሞ የመጨረሻ ማስጠንቀቂያ መሰጠቱን በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ደቻሳ ጉርሙ ቀደም ሲል ለዲደብሊው ገልጸዋል። ከዚህ የዩኒቨርሲቲዎቹ አስተዳደራዊ እርምጃ በተጨማሪ በሁከቱ ተሳትፈዋል የተባሉ በሕግ የሚጠየቁ መሆናቸውንም አመልክተዋል። ከተማሪዎቹ በተጨማሪ በከፍተኛ ትምህርት ተቋማቱ በተከሰቱ ግጭቶች ታናይ ነበሩ የተባሉ አስር መምህራንና የአስተዳደር ሰራተኞችም የስራ ውላቸው ተሰርዟል። ይህንን የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር መግለጫ ተከትሎም የተለያዩ ዩኒቨርስቲዎች ግጭት ቀስቅሰዋል ባሏቸው አካላት ላይ አስተዳደራዊ እርምጃ መውሰዳቸውን ይፋ አድርገዋል። ሰላማዊ የመማር ማስተማር ስራ ማካሄድ ባለመቻሉ ላልተወሰነ ጊዜ ትምህርት ከተቋረጠባቸው ዩኒቨርሲቲዎች አንዱ የሆነው ድሬዳዋ ዩኒቨርሲቲም በ18 ተማሪዎች ላይ እርምጃ መውሰዱን ያስታወቀ ሲሆን በትናንትናው ዕለት ደግሞ የዩኒቨርስቲው ፕሬዝዳንት ከኃላፊነት መልቀቃቸው ተሰምቷል። ይህ እርምጃ ምን ያህል ችግሩን ይፈታዋል? በሚል ዲደብሊው ያነጋገረው ስሙ እንዲጠቀስ ያልፈለገ አንድ ተማሪ እንደሚለው እርሱ በሚማርበት ድሬዳዋ ዩኒቨርሲቲ ችግሩ የቆየ ሲሆን ከቅርብ ጊዜ ወዲህ ግን እየተባባሰ መጥቶ የተማሪዎች ሕይወት ከፍተኛ ስጋት ላይ እየወደቀ መምጣቱን ተናግሯል። ከዚህ ጋር በተያያዘ ዩኒቨርሲቲው የወሰደው እርምጃ ትክክል መሆኑን ገል አጥፊዎቹን መለየቱ ላይ ግን ጥያቄ ያነሳል። ትናንት በስቲያ ሁለት ተማሪዎች ጭራሽ ታገዱ አሉ። ስምንት ተማሪዎች ለሶስት አመት፣ ሰባት ተማሪዎች ደግሞ ለሁለት አመት እንደዚህ ታገብጆች አሉ እና ከሱ ሲቀጥል ትናንትና ደግሞ ፕሬዚዳንቱ ለቋል ማለት ነው። የዩኒቨርሲቲያችን ፕሬዚዳንት ይሄ ትክክለኛው ሳይነው ባይነኝ እንደ ምናልባት እንደኛ ዩኒቨርሲቲ ለችግሩ መፈጠር አንድም የፕሬዚዳንቱ ችላ ማለት ይሄ አመቶች አልነበረም። ባለፉም አመት ነበር ችግሩ። በእርግጥ ግቢ ተዘግቶ ነበር በእንደዚህ አይነት ጸብ ምክንያት ማለት ነው። ስለዚህ የዛኔም ዩኒቨርሲቲ ምንም አይነት እንትና አልወሰደም ነበረ ሲቀጥል በዚህ ዓመት ደግሞ በጣም ተባባሰ ለሁለት ልጆች ሕልፈት እንኳን ደርሷል ማለት ነው። እዚ ችግሩና ይሄ እንዲሆን ያደረገው አንድም የፕሬዚዳንቱ ትክክለኛ ውሳኔ አለመወሰን ነው። ከፕሬዚዳንቱ ብንጀምር ማለት ነው። ያ ማለት የመጀመሪያው ልጅ ልክ ሕይወቱ እንዳለ ፈቀጥ ትምህርት ከመቃጠሉ ግቢው ምንም ሳያወያዩ ተማሪውን ምን ላይ እንዳለ ሳያውቁ ተማሪው ወደ ቤት እየገባ ባለበት አጋጣሚ ነው እንግዲህ አንድ ሺህ ምናምን ተማሪዎች አዋይተው ክላስን ቀጥል ብለው ለአስራ አምስት ቀን ያክል እነዚህን ተማሪዎች አይዞ ክላስ የቀጠሉት ማለት ነው። እንደገና ተማሪ ወደ ክላስ መግባት ሲጀምር ነው ሁለተኛው ልጅ ህይወቱ አልፎ ሙሉ ለሙሉ ግቢ ውስጥ ደግሞ እና ውሳኔያቸው ትክክል ነው ባይነኝ። እንግዲህ ትክክለኛው ሰው ከተገኘ ማለት ነው። አሁን ጥያቄው እሱ ነው። ትክክለኛው ሰው ይገኛሉ ነው ችግሩ። ፈጣሪ ተደብቆ በይፋ የሚያንቀሳቀሳቸው ከሆኑ አሁንም ችግሩ አይፈታም ባይነኝ። ዩኒቨርሲቲው ቅጣት የጣለባቸው ተማሪዎች በቀጣይ የባስ ችግር ይፈጥራሉ የሚል ስጋት እንዳለውም ተማሪው ይገልጻል። ነልጆች ከወጡ በኋላስ ምንድን ነው የሚሰሩት የሚለው ነገር አሁን ሌላ ጥያቄ ነው ለእኔ። ምናልባት የሰፈራቸው ተመልሶም ሊሆን ይችላል ማለት ኢቨን በዩኒቨርሲቲ አቅራቢያም ሆነው ሌላ ሴራ ሊሰሩ ይችላሉ። ዩኒቨርሲቲ በዩኒቨርሲቲ ያሉን ተማሪዎች ክላስ እንዳይቀጥሉ የባሰ ችግር ሊፈጥሩ ይችላሉ። አንድም ይሄ ስጋቴ ነው መባረራቸው ማለት ነው። በዛ መካከል አሁንም ሌላ ሳክሪፊኬሽን ሊኖር ይችላል። ሌላው በኦሮሚያ ክልል ከሚገኙ ዩኒቨርሲቲዎች አንዱ የሆነው የጅማ ዩኒቨርሲቲም የመማር ማስተማር ስራውን አውከዋል ባላቸው 51 ተማሪዎች ላይ እርምጃ መውሰዱን በትናንትናው እለት አስታውቋል። በአማራ ክልልም የወሎ ዩኒቨርሲቲ የመማር ማስተማር ስራውን ለማደናቀፍ ፍላጎት ነበራቸው ያላቸውን 332 ተማሪዎች፣ በሁለት የአስተዳደር ሰራተኞች እና በአንድ መምህር ላይ እርምጃ መውሰዱን አስታውቋል። ጎንደር ዩኒቨርሲቲ በበኩሉ ታህሳስ 22 ቀን 2012 ዓ.ም የዩኒቨርሲቲው ሴኔት ባካሄደው አስቸኳይ ስብሰባ በተለያየ ደረጃ ተሳታፊ ሆነው ተገኙ ላቸው ሁለት ተማሪዎች ለአንድ አመት፣ 39 ተማሪዎች ለሁለት አመት ከትምህርት ገበታቸው እንዲታገዱ፣ እንዲሁም 11 ተማሪዎች ሙሉ በሙሉ ከዩኒቨርሲቲው እንዲሰናበቱ መወሰኑን ገልጿል። ከዚህ በተጨማሪም ለሰባት መምህራን ቀላል የጽሁፍ ማስጠንቀቂያ፣ ለሶስት መምህራን የመጨረሻ የጽሁፍ ማስጠንቀቂያ ሲሰጥ፣ ሶስት መምህራንን፣ ስምንት የአስተዳደር ሰራተኞችን፣ እንዲሁም አንድ የጤና ባለሙያን ደግሞ ሙሉ በሙሉ ከስራ አሰናብቷል። በዩኒቨርስቲው በአስተዳደር ዘርፍ የሁለተኛ ዲግሪውን በመከታተል ላይ የሚገኘው ተማሪ ታደሰ ደሴ እንደሚለው ከሌሎች ዩኒቨርሲቲዎች ከሚነሱ ግጭቶች ጋር ተያይዞ በጎንደር ዩኒቨርሲቲም በተለያዩ ጊዜያት ረብሻ ሲነሳ መቆየቱን ገልጾ የዩኒቨርሲቲው አስተዳደርም ችግሩን በውይይት ለመፍታት ሲሞክር መቆየቱን ጠቅሷል። ይሁን እንጂ ውይይቱ የሚፈለገውን ያህል ውጤት ባለማምጣቱ ዩኒቨርስቲው ወደ አስተዳደራዊ እርምጃ ተሸጋግሯል። ይህ እርምጃ ጊዜያዊ አማራጭ ቢሆንም የተሻለው መፍትሄ ግን ተማሪዎች ከፖለቲካ መጠቀሚያነት ቢወጡ ነው ይላል። ተማሪዎች ማድረግ ያለባቸው ማንኛውም ተማሪ በቃ የሌሎችን ሀሳብ ማራመድ አለመቻል ብንችል ነው። ምክንያቱም ፖለቲከኞች የራሳቸውን አላማና ይዘት ዘው የሚሮጡ ሰዎች አሉ። እኛን መጠቀሚያ አድርገውናል ማለት ነው። ስለዚህ እኛ መጠቀሚያ ሳንሆን የራሳችን ራሳችን ሆነን መንቀሳቀስ ብንችል ደስ ይለኛል። ማንኛውም ተማሪ በቃ ይህን አቋሙን ዞ ቢንቀሳቀስ፣ ነገ ከነዛ ሰዎች የተሻለ ሰው እንደሚሆን እያሰበ ቢንቀሳቀስ ነው የምልህ በተማሪው በተጨማሪ በኩል ያለኝ አስተያየት ነው። በመንግስት በኩል መደረግ አለበት የሚለውንም ይዘረዝራል። ያው እንግዲህ እንደ ሀገር ዩኒቨርሲቲ ነው ከፍተኛ ተቋም ነው። ከዛ ውስጥ አሁን የተለያዩ ፖለቲካ ፓርቲዎች እጃቸውን የሰደዱ ፓርቲዎች አሉ። እነዛ ፖለቲከኛ ፓርቲዎች መንግስት መቆጣጠር አልቻለም። መንግስት ህግ ማስከበር ካልቻለም አሁንም ቀጣይነት ይሄ ነገር እንደሚፈጠር ምንም አይነት ዋስትና የለም። አሁን በተለያዩ ዩኒቨርሲቲዎች አሉ እንትን በቃ ስታ የፖለቲካል ይዘት ነው ያለው እና አሁን መንግስት በቃ ሪስትሪክት ዲሞክራሲ ማለት ሪስትሪክት ዳለበት ፓኒሽመንት መወሰድ ያለበት መወሰድ ያለበት ስለ መጀመሪያ እርምጃ ተወስዶ ሲሆን ይህን ያክል ጥሳት አይመጣም ነበር። ከደቡብ ክልል ዩኒቨርሲቲዎች ደግሞ ጅንካ ዩኒቨርሲቲ ሰሞኑን ባወጣው መግለጫ ችግር ሲፈጥሩ ነበር ባላቸው ተማሪዎች ላይ ተገቢ ማጣራት ተደርጎ ቅጣት መተላለፉን የዩኒቨርሲቲው የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ዘርጋው ማናርጎ ለዲደብሊው አስረድተዋል። በዚህም መሰረት በሀያ አራት ተማሪዎች ላይ ማጣራት ተደርጎ ሶስቱ ነጻ ሲሆኑ አምስቱ ለሁለት አመት ሰባቱ ተማሪዎች ለአንድ አመት የትምህርት እገዳ ተጥሎባቸዋል። ለዘጠኙ ተማሪዎች ደግሞ ከባድ የጽሁፍ ማስጠንቀቂያ ሰጥቷል። በዩኒቨርሲቲው በአስተዳደር የትምህርት ዘርፍ የሶስተኛ አመት ትምህርቱን በመከታተል ላይ የሚገኘው ተማሪ ታደለ ይሁን እንደሚለው አጥፊዎቹን መቅጣቱ ተገቢ ቢሆንም ዘላቂ መፍትሄ ግን ሊሆን አይችልም። ልጆቹ መቀጣታቸው ብቻ በጅንካ ዩኒቨርሲቲ ውስጥ የመማር ማስተማሩ ሂደት ፍጹም ሰላማዊ ያደርገዋል ብሎ መደምደም አይቻልም። ግን ካለው ሁኔታ እነዚህ ልጆቹ በዲሲፕሊን ሕግ ተከሰው በርካታ ጊዜን የፈጁ ናቸው። ተጨባጭ የሆነ የሰው ማስረጃና የሰነድ ማስረጃ ተይዞላቸው ሙሉ በሙሉ ወንጀልነት ከተረጋገጠ በኋላ ነው ከትምህርት ገበታ እና የከባድ ማስጠንቀቂያ ቅጣት የሰጠው ማለት ነው። ይሄ ብቻ ሰላም የመማር ማስተማር ሂደት እንዲኖረው ዋስና ይኖረዋል ማለት ሳይሆን፣ ግን ወደፊት በጅንካ ዩኒቨርሲቲ ውስጥ ተማሪዎች በቆይታቸው ፍጹም ሰላማዊ የመማር ማስተማር ሂደት እንዲኖራቸው ፋይዳ አለው ማለት ነው። ምክንያቱም እኒህ ልጆ ተማሪዎቹ አሁን የዲሲፕሊን ጥሰት እየፈጸሙ ዩኒቨርሲቲ ዝም ብሎ የሚያይ ከሆነ ነገ ከነገ ቀሪ ተማሪ እሱ ከነዚህ የሚማረው ነገር አይኖርም ማለት ነው። ስለዚህ እነዚህን በዲሲፕሊን ቀጦ ሌላው ተማሪ በሰላም እንዲማርና በቀጣይም ደግሞ የማር ማስተማሩ ሂደት ፍጹም ሰላማዊ በማድረግ በዚህን ከዩኒቨርሲቲ ውስጥ ተማሪዎች የመጡበትን ጥሩ ግብ አሳክተው እንዲሄዱ የተሻለ ፋይዳ ይኖረዋል ማለት ነው እንጂ ሙሉ በሙሉ ልጆቹ በዲሲፕሊን ህግ መቀጣቱ ሰላም ያረጋግጣል ብቻ ልንደመድመው አንችልም። የፖለቲካ ፓርቲዎችና የመገናኛ ብዙኃን የሚያደርጉት ማንነት ላይ ያተኮረ ቅስቀሳ ሳልጠቀሳ ለችግሮቹ መባባስ በዋናነት አስተዋጽኦ እያደረጉ በመሆናቸው ጉዳዩ ጥንቃቄ ሊደረግበት እንደሚገባም ተማሪዎቹ አሳስበዋል። በመንግስት በኩልም ሰላማዊ የመማር ማስተማር ስራ እንዲቀጥል የጸጥታ ሁኔታውን ማጠናከር እንዳለበት ጠቁመዋል። የተማሪዎቹን ጥያቄ ይዘን ያነጋገርናቸው የሳይንስና የከፍተኛ ትምህርት ተቋማት የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ ደቻሳ ጉርሞን እንደሚሉት ችግሩ ከተከሰተበት ጊዜ ጀምሮ ተማሪዎቹን በተደጋጋሚ የማወያየትና የማሳመን ስራ ሲሰራ መቆየቱን ጠቁመው፣ ይኸው ስራ አሁንም እንደሚቀጥል አመልክተዋል። ከዚህ ጎን ጎንም አጥፊዎችን የመቅጣት ስራ ይቀጥላል ብለዋል። እስካሁን በጣም በተደጋጋሚ በውይይት ለመውጣት ነው ብዙ ነገሮች ጥረት የተደረጉት። የውይይቱ ፍሬ ደግሞ አይ እነኚህ አጥፊዎች ሁሌ እየበጠበጡ በጥራጭ ባለበት ምጽ ስለጠፋ እነዚህ አጥፊዎች ደግሞ መቀጣት አለባቸው ተብሎ በተቀመጠ አቅጣጫ መሰረት አጥፊዎችን እየቀጣን ይሄዳለን። ዘላቂ መፍትሄ መገኘት የሚችለው የህግ የበላይነት ሲከበር፣ እኔም ነገ ይቀጣለሁ ብሎ ያው ሰው ሲዳኝ ብቻ ነው። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ፀሐይ ጫኝ ነኝ። መልካም ጊዜ